በኢትዮጵያ ሕዝቡ ኮቪድ-19ን ለመከላከል የሚያደርገው ጥረት አናሳ ነው ሲል የጤና ሚኒስቴር ገለጸ። የሚኒስቴር መስሪያ ቤቱ እንዳስታወቀው ላለፉት ስድስት ወራት በተደረጉት የዳሰሳ ጥናቶች ኮቪድ-19ን ለመከላከል የሚደረጉ ጥረቶች ዝቅተኛ ናቸው። በተለይ ትምህርት ቤቶች ላይ 79 በመቶ የነበረው ወደ 76 በመቶ መውረዱን ጥናቱ ያሳያል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባየሁ ገበዮ ተናግረዋል። ፀሐይ ዳምጠው ዝርዝር ዘገባ ድርሳናለች። በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት እየተባባሰ መምጣቱን ነው የጤና ሚኒስቴር የገለጸው። ላለፉት ስድስት ወራት በተለያዩ ተቋማት ኮቪድ-19 ከመከላከል አንጻር ተደረገ የተባለውና ዛሬ በጤና ሚኒስቴር የተጠቀሰው የዳሳ ጥናት ውጤት በጤና ተቋማትና በባንኮች አካባቢ የተሻለ የመከላከል ተግባር እንደምታይ አመልክቷል። ነገር ግን ትምህርት ቤቶችን ጨምሮ በሌሎች ተቋማት ቫይረሱ ተዘንግቷል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባዮ ገበየው ተናግረዋል። በዚህ ክትትል ምንድን ነው የታዘብነው? በሶስቱ ማስክ አጠቃቀምም፣ ርቀት በመጠበቅም፣ በእጅ ንጽህና አያያዝም ለውጥ ማየት አልተቻለም፣ ወይም አንዳንድ ጊዜ የመቀነስ ነገር ይታያል። የበሽታው ስርጭት ደግሞ እየጨመረ የሄደበት ሁኔታ ነው ያለ እና እንግዲህ የተለያዩ ተቋማትን እናያለን የገበያ ቦታ መንገድ ላይ የሚንቀሳቀሰውን ህብረተሰብ፣ በትምህርት ቤቶች፣ በባንክ፣ በጤና ተቋማት፣ በሃይማኖት ተቋማት በዚህ ሁሉ መረጃ ይሰበሰባል። በየነው ነገር ምንድን ነው በትምህርት ቤቶች መጀመሪያ ሲከፈት የነበረው የማስክ አጠቃቀም ወደ 79 ፐርሰንት አካባቢ ነበር። አሁን ወደ 76 ዝቅ ብሏል። እንደው ይሄ በጣም አሳሳቢ በሁሉም ክልሎች እንጠናከራለን። ሌላው ነገር በገበያ ቦታ በመጠጥና ምግብ ቤቶች መንገድ ላይ በሃይማኖት ተቋማት እነዚህ አሁን ጣም አጠቃቀሙ እስክተኛ የተሻለ ሆኖ ያለኝ ነው። ባንኮች ላይ ና ጤና ተቋማት ላይ እዛ ላይ የሚሰሩ ሰራተኞች የተሻለ ይጠቀሙ። በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት ከወትሮው በበለጠ መባባሱም ተገልጿል። እንደ አገር አቀፍ በተለያዩ ከተሞች በተደረገ ጥናት አዲስ አበባ የተሻለ ውጤት አሳይታለች ያሉት ኃላፊው፣ ህብረተሰቡ ስለ ቫይረሱ እያወቀ ለራሱ አለመጠንቀቅ አላስፈላጊ ዋጋ እያስከፈለ ነው ሲሉ ተናግረዋል። መፍትሄ ነው ያሉትንም ጠቁመዋል። በክልል ደረጃ ስንመጣ የተሻለ አጠቃቀም የምናየው አዲስ አበባ ላይ ብቻ ነው። 15 ከተሞች ላይ ጥናት እየተደረገ ነው። በየክልሉ ብዙ ክልል ከተሞች ይህንን እንትን ብዙም አይተገብሩት፣ ዝቅተኛ ነው። አዲስ አበባ ይሻላል፣ ቀጥሎ አንዳንድ ከተሞች አዳማ፣ አሶሳ እነዚህ የተሻለ ነገር አላቸው። ሌሎቹ ዝቅተኛ ነው። ይሄ በጣም መጠናከር አለበት። እንግዲህ ይሄ ከምንከታተልበት ጥናት አንዱ ይሄ ስለሆነ አሁን ጠንከር ያለ ጉም እንዲተገበር ርቀትን ከመጠበቅ አንፃር ይሄ በሽታ አልለቀቀንም። በጣም እየተስፋፋ ነው፣ እየተሰራጨ ነው። ባህሪውም ትንሽ ተቀይሯል። በርከት ያለ ሰው እየተጠቃ ነው፣ ሰውም እየሞተ ነው፣ ተቋማትም እየተጨናነቁ ነው። ስለዚህ አሁን በጣም ትኩረት ተደርጎ መሰራት አለ ሕግ ወጥቷል። የተለያዩ ሕጎች ጸድቀዋል መተግበር ያስፈልጋል። ትልቁ ችግር አሁን ርቀትን እንዴት መጠበቅ እንዳለብን፣ ማስክ መደረግ እንዳለበት በየተቋማቱ ኖ ማስክ ኖ ሰርቪስ ብለን በየቦታው ሰው ማስክ መጠቀም አለበት። በጣም ጥሩ የሚባለው ስትራቴጂ ይሄ ችግር ይፈታል ብለን እናስባለን። እዛ ላይ ግን መስሪያ ቤቶች፣ ሕብረተሰቡ፣ ተቋማቱ የወጣውን ሕግ መተግበር ግዴታ ያስፈልጋል። ለሚቀጥለው አንድ ወርም በሁሉም ክልሎች እና የከተማ አስተዳደሮች የዳሳ ጥናቱን እንደሚያካሄድም አስታውቋል። ጥናቱ የኮቪድ-19 ወረርሽኝ ስርጭት እና በወረርሽኙ የተጠቁ የማህበረሰብ ክፍሎች በጾታና በዕድሜ ለይቶ ለማወቅ እንደሚያስችል ነው የተገለጸው። ጥናቱ በተለይ ምልክት ሳያሳዩ ኮቪድ-19 የተገኘባቸውና ወደ ጤና ጣቢያ ሳይሄዱ የቀሩ ሰዎችንም ለመለየት የሚያግዝና በአጠቃላይ የኮቪድ-19 ስርጭት በሀገሪቱ ያለበትን ሁኔታ ለማወቅ የሚረዳ እንደሆነም ተገልጸዋል። ጥናቱ የፊታችን ሚያዝያ ሰባት 2013 ዓ ም በሀገር አቀፍ ደረጃ እንደሚጀመር በዛሬው ጋዜጣዊ መግለጫ ተጠቅሷል። ከጥናቱ የሚገኘው ውጤት ከኮቪድ-19 ወረርሽኝ ጋር ተያይዘው የሚወጡ ሕጎችንና መመሪያዎችን ለማሻሻል እንደሚጠቅምም መግለጫውን የሰጡ የስራ ኃላፊዎች ተናግረዋል። ለአሜሪካ ድምፅ ሀይዳምቶ ከአዲስ አበባ